በቅርቡ በደቡብ ሱዳን ድንበር አካባቢ በነበረው ግጭት የቆሰሉ ሰዎች በዓለም አቀፍ ቀይ መስቀል በሚደገፍ ሆስፒታል እየታከሙ መሆኑ ተገልጧል። የአሜሪካ ድምፅ ያነጋገራቸው የዓለም አቀፉ ኮሚቴ የምስራቅ አፍሪካ ቃል አቀባይ ይዞ እስክንድር ፍሬው የላከው ዘገባ ዝርዝሩን ያቀርባል። ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ ዛሬ ባወጣው መግለጫ እንዳለው ደቡብ ሱዳን ማይወት የሚገኘው ሆስፒታል በኢትዮጵያና ደቡብ ሱዳን ድንበር በተፈጠረው ግጭት ጉዳት የደረሰባቸውን እያከመ ነው። ናይሮቢ ስልክ በመደወል ያነጋገርኳቸው የኮሚቴው የምስራቅ አፍሪካ ቃል አቀባይ ጄሰን ስትራዚዮስ ከታካሚዎቹ መሀል ሴቶችና ህጻናትም እንደሚገኙ ተናግረዋል። በቅርቡ ከነበረው የደቡብ ሱዳንና የኢትዮጵያ ድንበር ሁከት በኋላ በዓለም አቀፉ ቀይ መስቀል ኮሚቴ የሚደረገውና በደቡብ ሱዳን ማዮት የሚገኘው ሆስፒታል በርካታ ህሙማንን ተቀብሎ እያስታመመ ነው። አብዛኞቹም ታካሚዎች በጥይት የቆሰሉ ናቸው። ወንዶች፣ ሴቶችና ሕፃናት ይገኙባቸዋል። ከዚያም ሁከት በኋላ የመጡ ቁጥራቸው ወደ አርባ የሚደርስ ሰዎችን እያከምን እንገኛለን። ሆስፒታሉ የሚገኘው ከጋምቤላ 20 ኪሎ ሜትር ርቀት ላይ ደቡብ ሱዳን ውስጥ ነው። ታካሚዎቹ የየትኛው አገር ዜጎች እንደሆኑ የጠየቅኳቸው ቃል አቀባዩ ግን ያንን ማረጋገጥ እንደማይችሉ ጠቁመዋል። ያን ልነግርህ ብችል ደስ ባለኝ። በእውነቱ የማን አገር ዜጎች እንደሆኑ አላውቅም። እየደበቅኩህ አይደለም ስለማላውቅ ነው። ያንን ዝርዝር አልጠየቅኩም። ስለዚህ አሁን አላውቅም። ወደፊት መረጃዋን አገኝ ይሆናል። በዚህ ሰዓት ግን አላውቀውም። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ኑዌር ዞን በሚገኙ ወረዳዎች በፈጸሙት ጥቃት ከሁለት መቶ በላይ ሰዎች መገደላቸው አንድ መቶ ሀያ አምስት ህጻናትም ተጠልፈው መወሰዳቸው ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።